የክትትልና ሕግ ጉዳዮች አስፈጻሚ ኮሚቴ በሚል ከፌዴራል ከኦሮሚያና ከአዲስ አበባ መጅሊሶች በተውጣጡ ዘጠኝ አባላት የተዋቀረው ኮሚቴ በኢትዮጵያ እስልምና ጠቅላይ ምክር ቤት ተቋቁሞ ከሚመለከተው የመንግስት አካላት ጋር መነጋገር ከጀመረ ሳምንት አልፎታል። የዚህ ኮሚቴ አባልና የኮሚቴው ቃል አቀባይ ሼህ አብዱላ ሀኪም ሀጂ ሁሴን በዳሶ በተለይም ለዶችቬሌ እንደተናገሩት እስካሁን በሸገር ቢያንስ 19 መስጊዶች መፍረሳቸው እሙን ነው ብለዋል። በድጋሚ የፈረሱ መስጊዶች እንዳሉ ይነገረናል። ነገር ግን በቅድሚያ ይሄድ በነበረው ሬት ስንለካው ፈረሳው ኦልሞስት ሙሉ በሙሉ አቁሟል፣ በንልም ቀንሷል። አንድ ሁለት መስጊዶች ከዛ በኋላ መግለጫ ካወጣ በኋላ እንደፈረሱ ነው የሰማነው። ዲቴል መረጃው በደንብ የለንም፣ እሱ አፋችን ሞልተን ለማውራት ይቸግረናል። ከመቼ በኋላ ማለት ከትላንት ወዲያ አርብ ሳምንት ኮሚቴው ከተዋቀረ በኋላ ለችግሩ የሰላም እልባት ለመስጠት ብዙ ርቀት ሄደናል ያሉን ሼህ አብዱል ሀኪም የሚመለ የህዝብ ተወካይ መጅልስ እያለ ያን መጅልስ ሳያነጋግሩ ያፈረሱት እና በሰጡት መግለጫ ግን የኦሮሚያ ኮሚኒኬሽን ቢሮ አነጋግረን የሚመለከተውን አካል አነጋግረናል የሚል መግለጫ ነው የሰጡት። በመግለጫው አፍረናል። ምክንያቱም ሳያነጋግሩን አነጋግረናል ማለታቸው አሳፍሮናል። ለምን እንዳሉ የምንጠያየቅ ይሆናል ማለት ነው። ኮሚቴው ደግሞ ከተቋቋመ ወዲህ ከአቻ የፌዴራል መንግስት የኤርትራ ቤቶች ጋር ንግግር ጀምሯል። ትላንትና ሁለት ከሰላም ሚኒስቴር ጋር ተነጋግረናል የሚቀጥል ይሆናል። አሁን ሊደርሰናል ወዲያ ደርሰናል ብለን አፋችን ሞልተን የምንናገረው ነገር ላይ አልደረስንም። በንግግር ሂደቱ ስለተነሱ ቅሬታና የሂደቱን ተስፋ ሰጪነት በማስመልከትም እኛ ቅሬታዎቻችንን አቅርበናል። አንዋር መስጊድ ላይ የተወሰደው እርምጃ ተመጣጣኝ አይደለም፣ ሊፈተሽልን፣ እርምጃ የወሰደው አካል ላይ ክትትል ሊደረግልን ብለናል። ለተጎዱ ወገኖች የሚገባው ካሳ ይደረግ፣ በህግ ጥላ ስር ያሉ የህግ አግባብ ባለው ሁኔታ እንዲያዙልን ጠይቀናል። ለፈረሱ መስጊዶቻችን መጠ ማድረጊያ ቦታ እንዲሰጥ ያልፈረሱና ይፈርሳሉ ተብሎ ተወጥናቸው ተብሎ ስጋት ስር ያሉ መስጂዶች ሁኔታቸው ተጠንቶ ከማስተር ፕላን ጋር ማስታረቅ የሚቻልበት ሁኔታ እንዲፈጠር ከፕላኑ ጋር ማስታረቅ የማይቻል ከሆነ ሙስሊሙ በገዛ እጁ አንስቶ ሌላ ቦታ ተሰጥቶት የሚገነባበት ሁኔታ እንዲመቻች ጠይቀናል። ተስፋ ሰጪ ነገር አለ። ተስፋ ይኖረናል። ኢንሻአላ ያዳምጠናል ብለን እናስባለን። ይሄ መንግስት ጥሩ ነገር እንጠብቃለን። ኢንሻአላ ሌላውን በሂደት የምንደርሱበት ይሆናል። ከዚህ በፊት ባለፈው ሳምንት በአንዋር መስጊድ በዚሁ በተነሳው ችግር የሁለት ሰዎች ሕይወት አልፎ ነበረ። ባለፈው ሳምንት ደግሞ ሶስት ሰዎች ሞቱ በዚህ በአሁኑ አርብ። እና ይሄ ነገር አሁንም እንዳይቀጥል፣ በቀጣይም መሰል ችግሮች እንዳይፈጠሩ ከወዲሁ ምን አይነት መተማመኛ ሊኖር ይችላል? እኛ መስጊዶቻችን ኢማሞች ምንም አይነት እንቅስቃሴ እንዳያደርጉ መግለጫ አውጥተን ነበር ባለፈው ሳምንት። ምክንያቱም ከመንግስት ጋር ንግግርና ድርድር ስለጀመር ጉዳዩ እልባት እስኪያገኝ የተቃውሞ ድምፅ እንዳይሰማ ነው ያለው። ይሁንና አንዋር ላይ እንዲሁም ኑር መስጊድ ላይ የሆነ እንቅስቃሴ ተደርጎ ነበር። የተወሰደው እርምጃ ተመጣጣኝ አይደለም። ልጅ ሲያጠፋ አባት ከአቅም በላይ የሆነ እርምጃ እንዲወሰድበት አይፈቅድም። ህዝብ፣ የኛ ህዝብ ነው። የህዝቡ አባቶች ነን። እኛ እንደ እምነት ተቋም የተወሰደው እርምጃ ከአቅም በላይ እንደሆነ ገልጸን ጥያቄ ጠይቀናል። ህዝቡ መግለጫውን ጥሶ በመውጣቱ ቅርብ ይለንም የተወሰደው እርምጃም አስቀይሞናል። አሁንም መሪ ተቋሙን ማክበርና ማዳመጥ እንዳለበት ህዝቡን አደራ እንላለን። ላላስፈላጊ መስዋዕትነት ራሱን እንዳይዳረግ አደራ እንላለን። መንግስትም ደግሞ የሚወስደው እርምጃ ከመጣጣኝ እንዲሆን እየጠየቅን ነው። የታጠቁ ኃይሎች መስጊድ ግቢ መግባት አይደለም በር ላይ መቆም እንደሌለባቸው አሳስበናል ለመንግስት። ባለፈው አርብ በአንዋርም መስጊድ የተፈጠረውን አለመረጋጋት ተከትሎ እስከ አመሻሽ በመስጊዱ የታገቱትን ቁጥራቸው በርካታ የሆኑ ሰዎች ተለቀው የተጎዱት እንዲታከሙ ጥምር ኮሚቴው ከአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት ጋር ከስፍራው ተገኝተው ከጸጥታ አካላት ጋር ተነጋግረው ችግሩን መፍታታቸውን የገለጹት ሼህ አብዱላ ሐኪም ቁጥራቸውን ከመግለጽ ቢቆጠቡም ለተጎዱትም ክትትል እየተደረገ መሆኑን አመልክተዋል። ስለ አርቡ የአንዋር መስጊድ አለመረጋጋት የጸጥታና ደህንነት ግብረ ኃይል በሰጠው መግለጫ ሃይማኖትን ሽፋን በማድረግ ህገ መንግስታዊ ስርዓቱን ለማፍረስ የሚንቀሳቀሱ ያሏቸው የጸጥታ አካላት ላይ ጉዳት ለማድረስ በተነሳ ረብሻ የሶስት ሰዎች ህይወት ሲያልፍ በሰዎች ላይ የአካል ጉዳት መድረሱን ማሳወቁ ይታወሳል። ግብረ ኃይሉ ለጸጥታ ስራ በተሰማሩ 63 የፖሊስ አባላት ላይ ጉዳት መድረሱን ማሳወቁ አይዘነጋም። ስለ ሸገር የመስጊዶች ፈረሳና ስለቀጣዩ ስለ ቀጣዩ ዘለቄታዊ መፍትሄ ከከተማ አስተዳደሩ ከፍተኛ ባለስልጣናት አስተያየት ለማግኘት ያደረግነው ጥረት ግን ለዛሬ አልሰመረም። ለዶችቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።